የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከተከሰተና የመጀመሪያው ለቫይረሱ ተጋላጭ ሰው በምርመራ ከተረጋገጠ ዛሬ ዘጠና ቀን ሆነው። በተለይ ከአራት ሳምንታት ወደ ኢታሊያ ለቫይረሱ የተጋለጡ ሰዎች ቁጥር ከቀን ወደ ቀን በከፍተኛ መጠን እየጨመረ መምጣቱ ይታያል። ለስርጭቱ መስፋፋት አንዱ ምክንያት የሚተላለፉ መልእክቶች ሳይንሳዊ መንገድ አለመከተላቸው ነው ይላሉ አንዳንድ አስተያየት ሰጪዎች። ፀሐይ ዳምጠው ተከታዩን አድርሳናለች። በህብረተሰቡ ዘንድ የሚታየው መዘናጋት ከምተላለፉ መልእክቶች ሳይንሳዊ አለመሆን ጋር ተዳምሮ ቫይረሱን በመከላከሉ ሂደት ላይ አሉታዊ ተጽዕኖ አሳድሯል። ይህ የአንዳንድ ባለሙያዎች እና የጤና ኃላፊዎች አስተያየት ነው። የህብረተሰብ ጤና አጠባበቅ ባለሙያ ዶክተር ግዛቸው አብደታ በረዳት ፕሮፌሰርነት ማዕረግ የአርሲ ዩኒቨርሲቲ መምህር ናቸው። ኮቪድ-19ን ለመከላከል ከጤና ባለሙያዎች የሚወጡ መልእክቶች ሳይንሳዊ በሆነ መንገድ ልተላለፍ እንደሚገባ ያብራራሉ። የኮሮና አንድ ቁጥር መተላለፊያ መንገዱ በትንፋሽ ከሰው ወደ ሰው የሚተላለፍ ሲሆን መከላከያ መንገዱም የራሳችን ትንፋሽ ወደ ሰው እንዳይተላለፍ፣ የሰውም ወደ እኛ እንዳይገባ መከላከል መሆን ሲገባው ሳይንሳዊ ባልሆነ ሁኔታ አሁን ስለተገባበት ከዋናው ከጤና ጥበቃ ሚኒስቴር ጀምሮ ከህብረተሰብ ጤና አጠባበቅ ኢንስቲትዩት ጀምሮ እየተላለፈ ያለው አንድ ቁጥር መከላከያ መንገድ ግን ስለ እጅ መታጠብ ነው የሚወራው። እጅ መታጠብ አይረዳም ማለት አይደለም፣ ነገር ግን ለአንድ ቁጥር መተላለፊያ መንገድ አንድ ቁጥር መከላከያ መንገድ ነው መቅረብ ያለበት። ያ በመሆኑ ምክንያት ሰዎች በመጀመሪያ ገና ስለ እጅ መታጠብ ተወርቶ ተወርቶ ተወርቶ አሁን ሰዎች ተሰላቸው አሁን አንታጠብ ከማለት ድረስ መልእክቶቹ በሳይንሳዊ መንገድ ያለመተላለፋቸው አንዱ መገለጫ በህብረተሰቡ ዘንድ የሚታየው የአተገባበር ጉድለት መሆኑን ባለሙያዎች ይናገራሉ። ወይዘሮ አሰገደች ፀሐይ የኦሮሚያ ልዩ ዞን ነዋሪ ናቸው። ህብረተሰቡ ለአፍና ለአፍንጫ መሸፈኛ ጉዳይ የሰጠው ትኩረት አናሳ ነው በማለት የታዘቡትን ነግረናል። ገንደር ባጅሩ ሀርከሊቃችሁ እየተላለፈ ያለው መልእክት እጅ መታጠብ፣ ርቀትን መጠበቅ፣ አፍና አፍንጫን መሸፈን እንዲሁም ከቤት አለመውጣት ነው ብዙዎቹ ግን አፍና አፍንጫቸውን አይሸፍኑም። እጅ መታጠብ ላይ መሻሻሎች ይታያሉ። ነገር ግን በሽታው በትንፋሽ ይተላለፋል። ብዙ ሰዎች አፍና አፍንጫ መሸፈን ላይ ትኩረት እየሰጡ አይደለም። ህብረተሰቡ ከኮሮና ቫይረስ ራሱን እንዲከላከል ቫይረሱ በኢትዮጵያ ከተከሰተ ቀን ጀምሮ በተለያዩ የመገናኛ ዘዴዎች መረጃዎች እንዲደርሱ ሲደረግ መቆየቱን የሚናገሩት ደግሞ የኢትዮጵያ ጤና ሚኒስትር ዴኤታ ዶክተር ደረጀ ልኡጉማ ናቸው። የምተላለፉ መልእክቶች ግልጽና ሳይንሳዊ እንዲሆኑ እየተሰራ ነው ሲሉም ለአሜሪካ ድምጽ ተናግረዋል። ዶክተር ደረጀ አክሎም ከቫይረሱ መተላለፊያ መንገዶች ውስጥ ዋነኛው ከአፍና ከአፍንጫ የሚወጣው እርጥበት ያለው ፈሳሽ መሆኑን አስታውሷል። ህብረተሰቡም ይህን ከግምት እንዲያስገባ መደረግ ካለባቸው ጥንቃቄዎች ጋር በማያያዝ አብራርቷል። እስካሁን ከሚታወቀውን ሀይለንጤና ዝ ያደረገው ትልቁ ሰው ሲያስነጥስ ወይም ደግሞ ሲያስለው፣ ሲናገር ከአፉ የሚወጡ ጥቃቅን ጠብጣብ ነገሮች ናቸው። እንግዲህ ወደ ሌላው ሰው ሲገቡ በቀላሉ በሽታው እንዲተላለፍ የሚያደርጉ። በእርግጥ በንክክል እንግዲህ በበሽታ ተያዘ ሰው ሌላውን ሰው ሲጨብቅ ወይም ደግሞ የሆነ ነገር ከነካ በኋላ ያን ቦታ ሌላ ሰው ከነካ በቀላሉ እንዲተላለፍ ይችላል። እንግዲህ ሌሎችም ያለረስንባቸው ነገሮች ሊኖሩ ይችላሉ፣ ግን በአብዛኛው በዚህ ነገሮች ነው። ይህንን እንግዲህ ለመከላከል ትልቁ እንደተባለው ከቤት አለመውጣት ከወጣንም ደግሞ ተገቢውን ፍቅረት አድርገን ጥንቃቄ ማድረግ በጣም አስፈላጊ ነው። ከየትኛውም ነገር በላይ ግን ሰዎች ከቤት የሚወጡ ከሆነ የሚሄድበት ቦታ ሁሉ የሕክምና ጥያቄ ጭንብል ማድረግ ከየትኛው ነገር በላይ ይጠቅማል። በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች በስፋት እየተስፋፋ ያለው የኮቪድ-19 ወረርሽኝ ለመክታት የጤና ሚኒስቴር ለህብረተሰቡ ግንዛቤ በመስጠት እንዲሁም ለመከላከል የሚረዱ ግብአቶችን በማቅረብ ላይ እንደሚገኝ ሚኒስትር ዴታው ዶክተር ደረጀ ገልጿል። ሰዎች በተለያዩ ምክንያት የአፍና አፍንጫ ጭንብል ማድረግ አይፈልጉም ያሉት ዶክተር ደረጀ ይህ ጊዜ እስኪያልፍ ግዴታ ነው በማለት መልእክት አስተላልፈዋል። አፍና ማስጠበቅ አስፈለገ ስንጠል በአግባቡ መጣል። በምን ያክል ጊዜ ነው የምናደርገው? አንዳንዱ ለብዙ ጊዜ አንድ ፌስ ማስክ ሊያደርግ ይችላል። በየጊዜው እንግዲህ እንደ አቅራቦቱ መቀየር አስፈላጊ ይሆናል። አንዳንዱ ጆሮ ላይ ብቻ አንጠልጥሎ እንዲህ ዝም ብሎ የሚሄድበት አለ፣ ያለ ጊዜ ማውለቅ፣ እነዚህ ነገሮች አሉ እና ይህን ስናደርግ ደግሞ የእጃችን ጥንቃቄ አብሮ ማድረግ አስፈላጊ ነው። ስለዚህ ትኩረት ሊደረግበት ይገባል የጭንብለት አቀማችን። ይህን ካደረግን በጣም ስርጭቱን መቀነስ ይቻላል ማለት ነው። በዚህ ላይ እንግዲህ እኛም በምንችለው መጠን እንግዲህ አንደኛ አቅርቦቱ በጣም እንዲስፋፋ እያደረግን ነው የምንገ ሁለተኛው እኛም በጤና ምስር እየገዛን እያስፋፋን ነው። ትንሽ መሻሻሎች አሉ። የኮሮና ቫይረስን ለመከላከል ህዝቡ ከጤና ባለሙያዎች የምተላለፍ መልእክቶችን ሳይሰላጅ መተግበር አለበት ያሉት ዶክተር ደረጀ አፍና አፍንጫ መሸፈን እንዲሁም እጁ መታጠብና ርቀትን መጠበቅ ያስፈልጋል ብለዋል። መዘናጋትም እንዳይኖር አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።